ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 1 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና አይስጥልን። እንደምናመሻችሁ እንደምናምሽታችኋል። ለአድማጮቻችን የዚህ ምሽት አስተናጋጆቻችሁ እኔ አዲሱ አበበና እኔም ሰሎሞን አባተ ነን። ኦሮሚያም ሆነ በሌሎች የአገሪቱ ክልሎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አስታወቁ። ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬያለሁ። የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። በአብይ ርዕስ ዘገባ አለን። አርዕስተ ዜናውን አዲሱ ያሰማናል። ህገ ወጥ ናችሁ የተባሉ 23 ኢትዮጵያውያን ናይሮቢ ውስጥ ታስረው ይገኛሉ። ዓለም አቀፍ የምግብ ስብሰባ ለመካፈል የሄዱ ኢትዮጵያውያን ዱባይ ውስጥ ታሰሩ። ፕሬዚዳንት ባራክ ኦባማ የካናዳውን ጠቅላይ ሚኒስትር ባናገሩበት ወቅት የኢትዮጵያን ድርቅ በተመለከተ ንግግር ሰጥተዋል። በመጽሔት ይዘገብበታል። ዜናው ይህን ይመስላል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በህገ ወጥ መንገድ ወደ ኬንያ ገብተዋል የተባሉ 23 ኢትዮጵያውያን ከዋና ከተማይቱ ናይሮቢ በስተ ሰሜን በሚገኝ ካዋ ወስት በሚባል ስፍራ ተይዘው ታስረዋል። የናይሮቢ ሪፖርተራችን ገልሞ ዳዊት ማምሻውን በላከው ዘግባ እንደጠቆመው ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ ሲሆን የወሰዳቸው ሰውም ወደዚያ ያስገባቸው ስራ እንደሚያስቀጥራቸው ነግሯቸው ነበረ። ለፖሊስ በሰጡት ቃለ መሰረት የናይሮቢው ሪፖርተራችን እንዳል ነው ገልሞ ዳዊት ዝርዝሩን ልኮልናል። የገዢው ፓርቲ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ አዩት አይደለም። ክቡራትና ክቡራን አድማጮች ይህ ዘገባ እንደተስተካከለ እንመለስበታለን። ወደ ተከታዩ ዜና አልፋለሁ። ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ላይ ለመካፈል ሄደው የነበሩ ሰባት ኢትዮጵያውያን ታግተው ከሀገር እንዳይወጡ መደረጋቸው ታወቀ። ኢትዮጵያውያኑን ያስያዟቸው ሰው የተበላሸ ስጋ በመላክ ውል አፍርሰዋል በሚል ሰበብ እንደሆነ የኢትዮጵያ ስጋ አምራቾች ማኅበር ይፋ አድርጓል። መንግሥት በከፍተኛ ደረጃ በጉዳዩ እንዲገባም ጠይቋል። ዝርዝሩን በመጽሔት እንመለስበታለን። አሁን ቀደም ሲል ወዳሰማናችሁ በኬንያ ወደ ታሰሩ 23 ኢትዮጵያውያን ዘገባ እናልፋለን። ከናይሮቢ የላከልን ዘገባውን ገልሞ ዳዊት ነው። ቁጥራቸው 23 የሚሆኑ በህገወጥ መንገድ ወደ ኬንያ የገቡ ኢትዮጵያውያን በትላንትና ዕለት ከናይሮቢ በስተሰሜን ከአዋ ዌስት በሚባል ቦታ በፖሊስ ቁጥጥር ስር ዋሉ። ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ እንደሆነና ያመጣቸውም ግለሰብ ስራ ለማስቀጠር መሆኑን ለፖሊስ በሰጡት ቃል ተናግሯል። ያስጠለላቸው ግለሰብ ማንነት ለጊዜው ያልታወቀ ሲሆን የአካባቢው ነዋሪዎች ግን በዚህ ሳምንት ማክሰኞ ዕለት ተገደለ በተባለው የሞተር ብስክሌት አሽከርካሪ ግድያ የኢትዮጵያውያኑ እጅ አለበት በማለት የጥቃ ሌላት እርምጃ ሊያደርሱባቸው ነበር። በዚህ ምክንያትም ነዋሪዎቹ በአካባቢው ከነበረው የፖሊስ ኃይል ጋር የተጋጩ ሲሆን የኬንያ ፖሊሲም በጊዜው ሁኔታውን ለመቆጣጠር የማስጠንቀቂያ ተኩስ ተኩሷል። ኢትዮጵያውያኑ በናይሮቢ ካሃዋ ዌስት ከተያዙ በኋላ ወደ ኪያሙምቢ ፖሊስ ጣቢያ የተወሰዱ ሲሆን ወዲያውም በህገ ወጥ መንገድ ወደ ኬንያ ገብታቸዋል የሚል ክስ ተመስርቶባቸዋል። ትላንት ከሰዓት በኋላም በኪያምቡ ግዛት ፍርድ ቤት ቢቀርቡም ማንነታቸውን የሚያሳይ በቂ ማስረጃ ስለሌለና የኬንያ ኢሚግሬሽን ጉዳይ ጽህፈት ቤት ተወካይም ባለመገኘታቸው ችሎቱ ለሚመጣው ረቡዕ ቀነቀጠረው ሰጥተዋል። ኢትዮጵያውያኑ ሞተ በተባለው ግለሰብ ግድያ ውስጥ እጃቸው አለበት ወይ ብለን የኪያምቡ ግዛት ፖሊስ ምክትል ኃላፊ የሆኑትን ኦፊሰር ጆን ስተሌያም ቢላን ጠይቀን ነበር። ያ እንግዲህ ምርመራ እየተካሄደበት ያለ ጉዳይ ነው በዚህ ወንጀል ውስጥ የእነርሱ እጅ የለበትም። እነርሱ እንደተሳተፉበት የሚያሳይም ምንም አይነት መረጃ የለም። እንደ ኦፊሰር ሊያም ቢላ ኢትዮጵያውያኑ በትላንትናው ዕለት ፍርድ ቤት ቀርበው ከ23ቱ ኢትዮጵያውያን አንደኛው ህጋዊ የጉዞ ሰነድ ወይም ፓስፖርት በማሳየቱ በነጻ ስፈታ፣ ሌሎቹ 22 ግን መታወቂያ ስለሌላቸው ወደ ኬንያ የገባችሁት በህገወጥ መንገድ ነው የሚል ክስ ተመስርቶባቸዋል። በጉዳዩ ላይም ብይን ለመስጠት ችሎቱ የሳምንት ቀጠሮ ሰጥተዋል። የኬንያ ኢሚግሬሽን ጉዳይ ቢሮ በመጭረቡ ሙሉ ሪፖርት ይዞ እንዲቀርብ የኢትዮጵያውያኑን ማንነት በጥልቅ እንዲጣራ ትእዛዝ ሰጥተዋል። የኬንያ ፖሊስም ሰሞኑን የሽብር ጥቃት ማስጠንቀቂያ ካስተላለፈ በኋላ በተለይ በዋና ዋና የአገሪቱ ከተሞች ውስጥ አሰሳ በማካሄድ ላይ ሲሆን በትላንትና እለት ብቻ ከ23 ኢትዮጵያውያን ውጭ ሌሎች 119 የሚሆኑ የናይጄሪያና የኢትዮጵያ ዜጎች ናይሮቢ ውስጥ ስታሬ በመባል ቦታ በ ፖሊስ ቁጥጥር ስር ውለዋል። የስታራ የአካባቢ ፖሊስ ጣቢያ ኦፊሰር አሊስ ካሜሊ ዘ ስታንዳርድ ለተባለ የኬንያ ጋዜጣ ሲናገሩ በህገ ወጥ መንገድ ወደ ናይሮቢ የገቡት እኚህ የናይጄሪያና የኢትዮጵያ ፍልሰተኞች ከአካባቢው ኃላፊዎች የመታወቂያ ካርድ ለመውሰድ ሲሞክሩ ተይዘዋል ብለዋል። ኦፊሰሯ በማከልም አንዳንዶቹ በወንጀል ስራ ላይ ሲሳተፉም ይስተዋላል ሲሉ አስረድተዋል። ከሃዋ ዌስት የተያዙት ኢትዮጵያውያን በመጪው አርብ ፍርድ ቤት እስኪቀርቡ ድረስ በናይሮቢ ኢንዱስትሪያል ኤሪያ በሚባል ቦታ በሚገኘው ሪማንድ የእስረኞች ማቆያ ውስጥ ይቆያሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ዩናይትድ ስቴትስና ካናዳ የአየር ንብረትን ለመቆጣጠር የሚያስችል አዲስ የጋራ ስምምነት ላይ መድረሳቸው ተገለጠ። ይህ ስምምነት ይፋ የሆነው ፕሬዚዳንት ባራክ ኦባማ የካናዳውን ጠቅላይ ሚኒስትር ጀስቲን ትሩዶን በተቀበሉበትና ለእንግዳው ክብር በተካሄደ የራት ግብዣ ላይ መሆኑ ታውቋል። ይህ የአሁኑ የካናዳው ጠቅላይ ሚኒስትር ትሩዶ የዋይት ሐውስ ጉብኝት ለጥቂት ጊዜ ሻክሮ የቆየውን የዋሽንግተንንና የኦታዋን ግንኙነት ያለሳልሰዋል ተብሎ ይጠበቃል። በዚህ ወቅት ሁለቱ መሪዎች ባደረጉት የፈረቃ ንግግር፣ በተለይ ፕሬዚዳንት ኦባማ በተናገሩት ቃል የኢትዮጵያን ድርቅ በሚመለከት ይህን ብለዋል። our በመጨረሻም በምንጋራቸው መተከላዊ እምነቶች ላይ በማትኮር ለሰብአዊ ፍጡር እድገትና ለሰው ልጆች ክብር ላለን ቁርጠኛ እምነት እንደ ዓለም አቀፍ ወዳጆች ሥራችንን እንቀጥላለን። በዓለም አቀፍ የጤና ጥበቃ ደህንነት አጀንዳ ተላላፊ በሽታዎች ተዛማች ሆነው ብዙ ሕዝብ ላይ አደጋ እንዳያደርሱ ጥረታችንን እየቀጠልን ነው። ከሃምሳ ዓመታት ወዲህ የከፋው ነው የሚባለው ድርቅ በኢትዮጵያ ያስከተለውን የምግብ እጥረት ለመርዳት አስቸኳይ እርምጃ ወስደናል። ዛሬ ባለቤቶቻችን ሚሸልና ሶሬ በዓለም ዙሪያ ለወጣቶች ትምህርት በተለይም ለሴቶች ልጆች ትምህርትና ጤና የሚያበረክቱትን አስተዋጽኦ ለመቀጠል ቃል ገብተዋል። እንዲሁም የእኛ አጋር በመሆን ከሰሃራ በታች ያሉ የአፍሪቃ ሀገሮች የኤሌክትሪክ ኃይል እንዲያገኙ የጀመርነውን ሥራ የፓወር አፍሪካ ኢኒሽቲቭ ካናዳ ለመርዳትና የአህጉሪቱን ሕዝብ ከድህነት ለማውጣት እንደምታግዝ ገልጻለች። አመሰግናለሁ ሰሎሞን። አድማጮቻችን የካናዳው ጠቅላይ ሚኒስትርና የአሜሪካው ፕሬዚዳንት ኦባማ በካሄዱት ንግግር በተለይም የአየር ንብረትን የተመለከተ ስምምነት፣ የጋራ ስምምነት ደርሰዋል። እና ምናልባት ሰሎሞን አንተ በዚህ ጉዳይ ላይ አንድ ዘገባ ወደፊት እንደሚኖሩት ተስፋ አረጋለሁ። አሁን እናቀርባለን። በተለይም በአርክቲክ ክበብ አካባቢ እና በዚህ አካባቢ ያለው የአየር የተፈጥሮ ደህንነት ጥበቃ ጉዳይ በጣም ትልቅ ትኩረት ሰጥተው ነው ሁለቱም መሪዎች የተነጋገሩበት። ስለዚህ ዝርዝር ዘገባዎች ይኖሩናል። ወደ ተከታዩ ዘገባ እናልፋለን። የቀድሞው የዩጋንዳ ጠቅላይ ሚኒስትር አማማ ምባባዚ ፖሊሶች የጠበቃቸውን ቢሮ ሰብረው ገብተው አንዳንድ ጠቃሚ መረጃዎችን እንደወሰዱ አስታወቁ። ሚስተር ምባባዚ እንዳስታወቁት ፖሊሶቹ ከወሰዷቸው መረጃዎች መካከል በአውሮፓውያኑ የዘመን አቆጣጠር ባለፈው የካቲት 18 የተካሄደው ምርጫ የተጭበረበረ መሆኑ በምስክር የተገለጸበት ሰነድ ይገኝበታል። በዩጋንዳው ምርጫ ሚስተር ምባባዚ ከአሁኑ ፕሬዚደንት ዮዌሪ ሙሴቬኒ ጋር የምርጫ ተፎካካሪ መሆናቸው ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ወታደራዊ ጦር መሪ በደረሰበት የአየር ጥቃት ክፉኛ መቁሰሉን ግን አለመሞቱን የሶሪያን ቀውስ የሚከታተለው የሰብአዊ መብት ቡድን አስታወቀ። ዋና ቢሮ ብሪታንያ ውስጥ የሆነ ይኸው የሶሪያን የሰብአዊ መብት ይዞታ የሚቆጣጠረው ቡድን በዛሬው ዕለት እንዳስታወቀው ታርካሃም ባትራሺቪ እንዲሁም አቡ ኦማር አል ሺሽሃኒ ወይም ኦማር ዘ ቼቼን እየተባለ የሚጠራው ይኸው የነውጠኛ ቡድን ጦር አዛዥ ጥቃቱ ከደረሰበትና ከቆሰለ በኋላ ሶሪያ ውስጥ ወደሚገኘውና የቡድኑ ዋና ይዞታ ወደሆነው ራቃ ለሕክምና ተወስዷል ተብሏል። ዩናይትድ ስቴትስ ባለስልጣናት ግን አልሻዳዲ ውስጥ በደረሰበት የአየር ጥቃት ይሄ ጦር አዛዥ የተባለው ሳይሞት እንዳልቀረ ነው የሚናገሩት። በሌላ በኩል ደግሞ የዚሁ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን 22,000 የውጭ ሀገር አባላት ስም ዝርዝር ያለበትና የተሰረቀ መሆኑ የሚነገር ፋይል ወይም ሰነድ በጀርመን ባለሥልጣናት እጅ መግባቱን የጀርመን ፖሊሶች ዛሬ ሐሙስ አስታውቀዋል። የጀርመኑ አገር አስተዳደር ሚኒስትር ቶማስ ዲ ማይዚየር በተናገሩት ቃል ፋይሎቹ የአሸባሪውን ቡድን አባላትም ሆነ ለፍርድ ሊቀርቡ የሚገባቸውን ግለሰቦች ለመለየት ይጠቅማል ብለዋል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 1 2008 ዓ ም ምሽት ፕሮግራም ነው። አንድ ወቅት ላይ የፊልሙ ኢንዱስትሪ ከፍ አለት የቲያትሩ እድገት በቃ ተገታ ተብሎ ሚዲያው ሁሉ ባወራበት ዘመን ላይ ተከራካሪ ነበር። ቲያትሩ ሞተ ብላችሁ የምታወሩት እናንተ ናችሁ እንጂ ጥበቡ ሊሞት አይችልም። ይሄ አሁን አዲስ የፈነጠቀው የፊልም ራይ የሰዎችን አሳሰ ለተወሰነ ጊዜ ያህል ሊሰርቀው ይችላል። ነገር ግን ባላንስ እያደረገ ይቀጥላል፣ ምክንያቱም ህይወት እንደዚህ ነው የሚቀጥለው ብዬስ ከራከር ነበር። ቲያትርን ስታነሳ የነፍስ ጥሪ ነው። አንድ ተዋናይ ቲያትር ሲተውን ገንዘብን አእምሮ ውስጥ የሚያስገባ ከሆነ ሌላ ምርጫ ቢያስገባም የለም በቲያትር ገቢ አንድ ተዋናይ ህይወቱን ይመራል ምናምን እኔ አይመስለኝ። ነፍሱ ግን ያረካል። ሁለት ተወዳጅ ቲያትሮችን ይዘው በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣው የትያትር ቡድን አባላት እውቅ ተዋናዮች ቴዎድሮስ ተስፋዬ ና ሱራፌል ተካ ናቸው የተሰሙት። የኢትዮጵያን ቲያትር ይዞታ በሚቃኝ ወግ በሁለተኛው አጋማሽ በባህልና ህብረተሰብ ጠብቋቸው እስከ ምሽቱ አራት ሰዓት አብራችሁን ቆዩ። የተከበራችሁ አድማጮች፣ አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ ይደመጣል። በኦሮሚያም ሆነ በሌሎች የአገሪቱ አካባቢዎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ለፓርላማ በሰጡት ማብራሪያ ማስታወቃቸውን ቀደም ሲል ጠቆመናል። ጠቅላይ ሚኒስትሩ ዛሬ ለፓርላማ በሰጡት ማብራሪያ ሌላ አካል ላይ ጣታቸውን እንደማይቀስሩም ተናግረዋል። ለጥያቄዎች ፈጥነን ምላሽ ባለመስጠታችን ከህዝብ ጋር ቅራኔ ውስጥ እየገባን መተናልም ብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል። የገዢው ፓርቲ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው ሲገኙ ለማፋሳሽ ከሆነው የኦሮሚያ የተቃውሞ እንቅስቃሴ በኋላ ለሁለተኛ ጊዜ ነው። የዛሬው ማብራሪያቸው ግን በይዘቱ የተለየ በአቀራረቡም የተለሳለሰ ሆኖ ታይቷል። በዚህ ጉዳይ ላይ የቀረበውን ጥያቄ መመለስ የጀመሩትም መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ በመጠቆም ነው። ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬ ያለው የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። ኦሮሚያን ጨምሮ በአንዳንድ የአገሪቱ አካባቢዎች ወደ ግጭት ያመራውም መንግስታቸው ከሕዝቡ ጋር የገባው ቅራኔ መሆኑን ጠቅላይ ሚኒስትሩ አስረድተዋል። በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የሕዝቡን ጥያቄዎች ፈጥኖ ምላሽ ባለ መስጠት ምክንያት ከሕዝብ ጋራ ቅራኔ ውስጥ እየገባን መጥተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል። የህዝቡ ቅሬታ መነሻ የመልካም አስተዳደር ችግር መሆኑን የገለጹት ጠቅላይ ሚኒስትሩ ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን ሀሳብ አጠናክረዋል። ይህ ደግሞ በሁሉም የአገሪቱ አካባቢዎች ያጋጠመ ሁኔታ መሆኑን አመልክተዋል። ኦሮሚያ ውስጥ ግጭት ስላለ ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለ መገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋራ መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋራ መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው በህዝቡ ውስጥ የተፈጠረው ቅሬታና የተከተሉት ተቃውሞዎች ትምህርት የተወሰደባቸው መሆኑንም ተናግረዋል። ያንን ለማስተካከል እንደሚሰራም አስታውቀዋል። ከዚህ የምንማረው ትምህርት ከአሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም። የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ችግሩ የእኛ ነው ብሎ መውሰድ ነው። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለውም። እድል ያገኙት ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው። ስለዚህ አሁን ዋናው ጉዳይ በገዢው ፓርቲ ውስጥ፣ በኢህአዴግም በአባል ድርጅቶች ውስጥ፣ በታዳጊ ክልሎች አጋር ድርጅቶች ውስጥ ያለ የኪራይ ሰብሳቢነት የሙስና የብልሹ አሰራር ችግሮችን ነቅሰን ማስተካከል ይሄን በማድረግም በጥሩ ሁኔታ ስራ ለመፈጸም የሚያስችል ግንባታ ማካሄድ ነው። ይሄንን ደግሞ ለብቻችን ሳይሆን ህዝቡን በሙሉ አቅሙ በሙሉ ቀልቡ እንዲሳተፍ በማድረግ መፍታት ነው። ይሄ ስራ ተጀምሯል። አጠናክረን መቀጠል ነው። ስለዚህ ችግሩ የራሳችን ነው ብለን ወስደን መፍታት አለብን። ሌላ ምክንያት መፍጠር ማለት የውጥቀት የቀዳሚው የውጥቀት መንገድ ነው። ለህዝብ ጥያቄ ፈጣን ምላሽ አለመስጠት በሌሎች አካባቢዎች ለተፈጠሩ የጸጥታ ችግሮችም ምክንያት መሆኑን ጠቅላይ ሚኒስትሩ ጠቁመዋል በአማራ ክልል የተነሳውን የቅማንት ህዝብ የማንነት ጥያቄ በምሳሌነት በመውሰድ የቅማንት ህዝብ የማንነት ጥያቄ በመጠየቁ ምክንያት አንዳንድ ሰዎች የዚህን ጥያቄ ኮንፊውዝ በማድረግ በፍጥነት መመለስ የሚገባውን ነገር በጥናት በመሳሰሉ ጉዳዮች አጓተውታል እንደዛ መሆን አልነበረበትም ጠቅላይ ሚኒስትሩ ከዚሁ ከማንነት ጥያቄ ጋር በተያያዘ በሰጡት ማብራሪያ በወልቃይት አካባቢ የተነሳውን ጉዳይ በቀጥታ አልጠቀሱም። ኢትዮጵያ ውስጥ ያልተመለሰ የማንነት ጥያቄ የለም ሲሉ ግን ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ከዚህ ቀደም በሰጧቸው አስተያየቶች በኦሮሚያ እና በሌሎችም የአገሪቱ አካባቢዎች ለተከሰቱ ግጭቶች ተጠያቂ ያደረጉት የተለያዩ የፖለቲካ ድርጅቶችን ነው። በአገር ውስጥና በውጭ የሚንቀሳቀሱት እነዚሁ የፖለቲካ ድርጅቶች በግጭቱ እጃቸው እንዳለበት ነበር የገለጹት። በዛሬው ማብራሪያ ይሄንን በቀጥታ አልተናገሩም። ይልቁንም እርሳቸው በሚመሩት ፓርቲና መንግስት ውስጥ አሉ ባሏቸው ችግሮች ላይ አተኩረዋል። አሁን ያለው ሁኔታ ፓርቲያቸው ኢህአዴግ በየጊዜው ካጋጠሙት ፈተናዎች አንዱ መሆኑን ጠቁመዋል። እርሳቸው እንዳሉት ከ15 ዓመታት በፊት የተሃድሶው እንቅስቃሴ ካሄድ ከዚህ የከፋ ችግር ውስጥ ነበሩ። በዚያ ሁኔታ ውስጥ አልፈናል፣ ይሄንንም እንወጣዋለን ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው የተገኙት የመንግስታቸውን የስድስት ወራት የአፈጻጸም ሪፖርት ለማቅረብ ነው። በሌሎች ጉዳዮች ላይ የሰጡትን ማብራሪያ በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን። ከአሜሪካ ድምፅ መጽሔት ነው ያደመጣችሁት፣ እያደመጣችሁ ያላችሁት ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከተጀመረ አራት ወራትን ያስቆጠረው ተቃውሞ በአንዳንድ የኦሮሚያ ከተሞች ቀጥሏል። ጃለኔ ገመዳ በምዕራብ ወለጋ ዞን ነጆ ከተማን በተመለከተ ያጠናቀረችውን ዘገባ ሲዮን ግርማ ታቀርበዋለች። በምዕራብ ወለጋ ነጆ ከተማ ከሰላሳ በላይ ተማሪዎች ታስረው እንደሚገኙ ባለፈው ቅዳሜና እሁድም የተወሰኑት ፍርድ ቤት ቀርበው እንደነበር ከቀረቡት ውስጥም ጉደቱ ገመቹና ሚልኬሳ የተባሉ ሁለት ተማሪዎች ሕዝብን ለተቃውሞ መቀስቀስ የሚል ክስ ቀርቦባቸው የሁለት ወር እስር እንደተፈረደባቸው አንድ ስማቸውን መግለጽ ያልፈለጉ ነዋሪ ለአሜሪካ ድምፅ ተናግረዋል። ነጆ ከተማ በውጥረት ውስጥ እንደሆነች የሚገልጹት እኚህ ነዋሪ ትምህርት ቤቶች በሙሉ ዝግ መሆናቸውን ገልጸው የሚፈለጉ ልጆች ካልተገኙ ቤተሰብም ጭምር እንደሚታሰር ተናግረዋል። በአሁኑ ጊዜ በርካታ ተማሪዎች እስር ቤት ታጉረዋል። ገሚሶቹ ከከተማ የቀሩት ደግሞ ከትምህርት ቤት የተያዙ ናቸው። የሚታሰሩትም ተማሪውና ሕዝቡ ጥያቄ እንዲያነሳ ሁኔታውን የምታመቻቹትና የምትቀሰቀሱት እናንተ ናችሁ በሚል ነው። በነጆ ከተማ አለ የተባለውን ውጥረት ለማጣራት ነጆ ወረዳ ፖሊስ ኃላፊ ሳጅን ደረጀን ጠይቀናቸው ነበር። እንዲህ አይነት ሁኔታ ከተማ ውስጥ አይታይም። ለነገሩ እኔ ከከተማው ውጭ ነው ያለሁት። ስለዚህ መልስ መስጠት አይቻለኝም። አጠቃላይ ሁኔታውን በተመለከተ ግን ምንም የለም። የነጆ ከተማ መሰናዶ ትምህርት ቤት ዳይሬክተር አቶ አብርሃም ዮሐንስ በበኩላቸው ሁለተኛ ሴሚስተር ከተጀመረ በኋላ ትምህርት ለሁለት ሳምንት ተቋርጦ የነበረ መሆኑን ጠቅሰው ከማክሰኞ ጀምሮ ግን ትምህርት በመደበኛ ሁኔታ መቀጠሉን ተናግረዋል። ተማሪዎች ከትምህርት ቤት ተወስደው አልታሰሩም። ምን ብለዋል? ያው ከትምህርት ቤት ሲለቀቁና ወደ የቤቶቻቸው ሲገቡ መንገድ ላይ ይጮኋሉ የጸጥታ አካልም በዚህ ጊዜ ይይዛቸዋል እንጂ ትምህርት ቤት ውስጥ ተይዘው አያውቁም። እንዲህ እንዳያደርጉም ቤተሰብ ልጆቹን መምከር ይኖርበታል። አስተያየታቸውን የሰጡት ነዋሪ ግን በዚህ አይስማሙም። ዛሬም ድረስ ነዋሪዎችም ወጣቶችም እየታሰሩ ነው ይላሉ። ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ለመካፈል ሄደው የነበሩ ሰባት ኢትዮጵያውያን ታግተው ከሀገር እንዳይወጡም ተደርገዋል። ኢትዮጵያውያኑን ያስያዟቸው ሰው የተበላሸ ስጋ በመላክ ውል አፍርሰዋል በሚል ሰበብ እንደሆነ የኢትዮጵያ ስጋ አምራቾች ማህበር ይፋ አድርጓል። መንግስትም በከፍተኛ ደረጃ በጉዳዩ እንዲገባ ጠይቋል። መለስካቸው አማሃ ነው ዝርዝሩን የላከው። የኢትዮጵያ ስጋ አምራጅ ላኪዎች ማህበር ዛሬ ይፋ ባደረገው መግለጫ እንዳስታወቀው ከስድስት ወራት በፊት ስምንት የማህበሩ አባላት ቄራዎች ከተባበሩት አረብ ኤሜሬትስ ዱባይ ታሪክ አልሁዳ ከተባለ ድርጅት ባለቤት ሚስተር ሙባረክ አብደላ ጋር አንድ የንግድ ስምምነት አድርገዋል። በዚህ ስምምነት መሠረት 267 ቶን የሚሆን የበግ ስጋ ከናጥንቱ በሦስት ተከታታይ ቀናት እንዲቀርቡለት ሁለቱም ወገኖች ተስማምተዋል። መግለጫው እንደሚለው ወደ 50 ቶን የሚሆን ስጋ ካለመላኩ በስተቀር ሌላው በስምምነቱ መሠረት ተከናውኗል። ይሁንና ሚስተር ሙባረክ አብደላ የተላከው ስጋ ጥራቱ የተጓደለ በመሆኑ ሙሉ በሙሉ ተቃጥሯል በማለት ገንዘባቸው እንዲመለስላቸው ደጋግመው መጠየቃቸው ታውቋል። ማኅበሩ በበኩሉ ስምምነቱን መሠረት በማድረግ አዲስ አበባ መጥተው ድርድር እንዲያደርጉ ጠይቋቸዋል። ይሁንና ሚስተር ሙባረክ የመረጡት መንገድ የተለየ ነው ሲሉ የኢትዮጵያ ስጋ አምራች ላኪዎች ማህበር ፕሬዚዳንት አቶ ጌታቸው ሀጎስ ለጋዜጠኞች የሆነውን አብራርተዋል። ስጋው እዛ ደርሷል። ተጎድቻ ይቻለው እንደዚህ አይነት ማካካሽ አፈልጋለሁ ቢል የሰለጠነ አካሄድ ነው። እዚህ መጥተን ተወያይተን የሚገባውን ነገር ማድረግ እንችላለን። ማህበሩና አባላቱ ከአስር ዓመት በላይ በስጋ ኤክስፖርት ላይ ያሉ ናቸው። እንደ አይነት ነገር እኛ ገጥሞ ነው። አልፎ አልፎ የሚበላሸት ነገር ይገጥማል፣ ግን በስምምነት ይፈታል። ስለዚህ ይሄ ሰውዬ ወይ መጥቶ ይሄ ነው አላለ፣ ወይ ስለተበላሸ ምንም ማረጋገጫ አላቀረበ። አድፍጦ ዝም ብሎ ጠብቆ ለሌላ ስራ ከመንግስት ልዑካን ጋር የሄዱ አባሎቻችንን እንዲታገቱ አድርጓል፣ ከሀገር እንዳይወጡ አድርጓል። አቶ ጌታቸው እንዳስታወቁት ማህበሩ ይህን እርምጃ ጥብቆ ይቃወማል። ከዚያም በተረፈ ማህበሩ በራሱ ወጪ በውድ ዋጋ ጠበቃ ቀጥሮ አባላቱን ከታገቱበት ለማስወጣትና ወደ ሀገራቸው እንዲመለሱ ለማድረግ በጥረት ላይ እንዳለ ገልጸዋል። ይሁንና በሀገሪቱ ያለው የፍትህ ስርዓት በጣም ዳተኛ ነው። በዲፕሎማሲው መንገድ በኩልም ያለውን አማራጭ ለመጠቀም እየሞከረ ነው ሲሉ አቶ ጌታቸው ገልጸዋል። ኢትዮጵያ ቆንስላ ከፍተኛ የሆነ ትብብር አድርጎልናል። የመሰብሰቢያ ብሳ እየሰጠ አባላቱን እየሰበሰበ እያወያየ አነጋግሯል። ግን ከአቅም በላይ ሆነ ሄዶ ማስፈታት አልተቻለም። ጉዳይ ያለው ሻርጃ ነው። እኛ አባላት ያሉ ድባይ እየተመላለሱ ይነጋገራሉ። እልባት አላገኘም። ስለዚህ ይህ ሰውዬ አላማው ውሉን ወደ ጎን ትቶ እዛ ያንን ያለውን የህግ ስርዓት ውስጥ ያለውን ክፍተት በመጠቀም አባሎቹ እንዲታገቱና እጃቸው ተጠምዝዞ ገንዘቡን እንዲወስዱ ነው የፈለገው። የስጋና ወተት ኢንዱስትሪ ልማት ተቋም ዋና ዲሬክተር አቶ ኃይለ ስላሴ ወረስ በበኩላቸው በውጭ ጉዳይ ሚኒስቴር በኩል የተደረገው ጥረት በተለይ ዱባይ በሚገኘው ኤምባሲ የተሰጠውን ትብብር አመስግነዋል። ይሁንና ጉዳዩ ሊሰጠው የሚገባውን ያህል ክብደት እንዲያልተሰጠውና እንደተጓተተ ተናግረዋል። አሁን ግን የተለየ አቅጣጫ እንደተያዘ ደግሞ መረጃ አለኝ ይላሉ። አሁን ምን እየተደረገ ነው? ሴም ላስት ሀሙስ ባለፈው መረጃዎችን እስኪስትናሉ ውጭ ጉዳይ ሚኒስትሮች እዚህ ያሉት ማለት ነው። ውጭ ጉዳይ ሚኒስትር ደግሞ ያለውን ከሰውየው ጋር ያደረገው ውል፣ አየር መንገድና ሰውየው ያደረገው ውል፣ አሶሽንና ያደረገው የሄዱትን ደግሞ ከዛ ጋር ግንኙነት እንደሌላቸው ዶኪሜንቶች በሙሉ ለውጭ ጉዳይ ሚኒስትር አስረክብናል። ውጭ ጉዳይ ሚኒስትርም በራስ ለወየር አጥንቶ ጨርሰዋል። እኔ ትናንትና ኢንፎርሜሽን አለች ትናንትና አጥንተን ጨርሰናል። እሳ የሚያቆይባቸው ነገር የለም እንፈተዋለን የሚል ሀሳብ አላቸው። የማህበሩ ፕሬዚዳንት አቶ ጌታቸውም በአባሎቻቸው ላይ እስከዛሬ ተፈጽሟል ያሉትን በደል በጥብቅ አውግዘው መንግስት በጉዳዩ በከፍተኛ ደረጃ እንዲገባ ጠይቀዋል። መንግስት በከፍተኛ ደረጃ በኤምባሲ ደረጃ ስላልተሳካ በከፍተኛ ደረጃ ኢንቮልቭ አድርጎ እነኚህ ሰዎች ወደ ሀገራቸው የሚመጡበት እና ጉዳዩ በህግ የሚታይበትን መንገድ ማድረግ አለብን የሚገባ ሰነዶችን በሙሉ አሟልተን አቅርበናል። አውተንቲኬት አስደርገን፣ በዛ መሰረት እንግዲህ እልባት ያገኛል ብለን እናስባለን። እልባት የሚያገኘው ግን አሁንም መንግስት በከፍተኛ ደረጃ ኢንቮልቭ ሲያደረግ ብቻ ነው። ከማህበሩ በተገኘው መረጃ መሰረት የማህበሩ አባላት የሆኑት 12 ቄራዎች ወደ ተለያዩ ሀገሮች የስጋ ምርቶች የሚልኩ ቢሆንም አብዛኛውን ስጋ የሚረከቡት የዱባይ ኩባንያዎች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ25 ደቂቃ ላይ እንገኛለን። ቀደም ሲል ያላነበብናቸውን ናቸውን አንድ ሁለት ዜና እንዲሁም ደግሞ ዋና ዋናዎቹን ደግሜ ላሰማ። ኢራን የሚሳይል ፕሮግራሟም ሆነ በዚህ ሳምንት ያደረገችው ሙከራ ቀደም ሲል ከስድስቱ ኃያላን ጋር የደረሰችውን የኒኩሌር ስምምነት እንደማይጥስ አስታወቀች። ሰሜን ኮሪያ ዩናይትድ ስቴትስና ደቡብ ኮሪያ ለሚያካሄዱት ወታደራዊ ልምምድ አጸፋ ነው ያለችውን ሁለት የአጭር ርቀት ተምዘግዛጊ ሚሳይሎች ወደ ባህር መተኮሷ ተገለጠ። ከዋና ዋና ዜናዎች ቀደም ሲል ካናበብናቸው መካከል ደግሞ በህገ ወጥ መንገድ ወደ ኬንያ ገብተዋል የተባሉ 26 ኢትዮጵያውያን ከዋና ከተማይቱ ናይሮቢ በስተ ሰሜን ካዋ ዌስት በሚባል ስፍራ ተይዘው ታስረዋል። ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ለመካፈል ሄደው የነበሩ ሰባት ኢትዮጵያውያን ታግተው ከሀገር እንዳይወጡ መደረጋቸው ታወቀ። ቀደም ሲል መለስካቸው እንደዘገበው ዩናይትድ ስቴትስና ካናዳ የአየር ንብረት ለመቆጣጠር የሚያስችል አዲስ የጋራ ስምምነት ደረሱ። ይህ የተደረሰው ባራክ ኦባማ ለካናዳው ጠቅላይ ሚኒስትር ትሩዶ የዋይት ሀውስ ጉብኝትና የክብር የራት ግብዣ ላይ በተገናኙበት ወቅት ነው። በዚህ ወቅት ፕሬዚዳንት ባራክ ኦባማ በኢትዮጵያ ያለውንም ድርቅ አሳሳቢነት አንስተዋል። የቀድሞው የኡጋንዳ ጠቅላይ ሚኒስትር አማማ ምባባዚ ፖሊሶች የጠበቃቸውን ቢሮ ሰብረው ሲያበቁ አንዳንድ ጠቃሚ መረጃዎችን ይልቁንም እንደ አውሮፓ አቆጣጠር የካች 18 ቀን የተካሄደው ምርጫ የተጭበረበረ መሆኑ በምስክር የተገለጠበት ዶክመንት ወይም ፋይል ይገኝበታል ብለዋል። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ወታደራዊ ጦር መሪ በደረሰበት የአየር ጥቃት ክፉኛ ቆስሏል፣ ግን አልሞተም ተባለ። ዩናይትድ ስቴትስ ባለስልጣናት በበኩላቸው አልሻዳዲ ውስጥ በደረሰበት የአየር ጥቃት ሳይሞት እንዳልቀረ ነው የሚናገሩት። በሌላ በኩል የዚሁ ራሱን እስላማዊ መንግሥት የሚለው ቡድን 22 ሺ የውጭ አገር አባላት ስም ዝርዝር ያለበት እና የተሰረቀ ነው የተባለ ፋይል ለጀርመን ባለሥልጣናት መድረሱ ታወቀ። ዋና ዋና ዜናው በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት አብረን እንቆያለን። ለየት ያለ አንድ ቅንብር አለን አሁን ኮንሶ ወረዳ መሆኑ ቀርቶ ዞን እንዲሆን ከ55 ሺህ በላይ ሰው ፊርማ አሰባስበው በሕዝብ በተመረጡ 12 የኮሚቴ አባላት ወደ ኪነት ጥያቄ ቢያቀርቡም የባህል አባታችንን ጨምሮ ወደ 200 ሰዎች እንደታሰሩብን ከኮሚቴው አባላት ነኝ ያሉ አንዱ አቶ ገመቹ ገንፌ ገለጡ። ጽዮን ግርማ ነች። አቶ ገመቹ ወልፌን ያነጋገረችው። አቶ ገመቹ ማን እንደታሰረባቸው በማብራራት ነው የሚጀምሩት። የታሰሩት አቶ ገላ ገዛሀኝ ይባላሉ። የኮንሶ የባህል አባት ናቸው። በይበልጥ ደግሞ አንድ ጎሳን በላይነት የሚመሩ ሆነው፣ ነገር ግን የሳቸው ውክልና አጠቃላይ የኮንሶ ጎሳዎች ጭምር የሚወክል ነው። በግጭት ጊዜም በሰላም ጊዜም ነገሮችን ሰላማዊ ለማድረግ የሚሰሩ ናቸው። ህዝብም አመኔታ የጣለባቸው ሰው ናቸው ነው የታሰሩት። መቼ ነው የታሰሩት? አርብ ዕለት ከሰዓት በኋላ እሳቸው ከቤት ታፍኖ ነው የተያዙት። ሲያዙ ለስብሰባ እንፈልገውታለን ብለው ነው ከቤት ያወጡት። ለጥያቄ ነው የምንፈልገውት። ከዛ አይ እንደዛ ከሆነ ስንቅን ይዤ ብወጣ ብለው ሁሉ ጠይቆ ነበር። ነገር ግን ምንም ይመለሳሉ፣ ችግር የለም ብሎ ነው አፍናቸው ይዘው፣ ቀጥታ ከተማውን አቋርጠው ወደ አርባ ምንጭ ፖሊስ ጣቢያ ነው ያስገቧቸው። ፖሊስ ጣላት ያስገቧቸው። የባህል እቃቸውን ከእጃቸው ላይ ከጭንቅላታቸው ላይ ያደረጉትን የባህል እቃ ሙሉ በሙሉ እንደገፈፏቸው ነው የተረዳ ነው። የታሰሩበትን ምክንያት አውቃችኋል? ያው የኮሚቴ ተወካይ ስለሆኑ ይህንን ጥያቄ ለፌዴራል መንግስትን በምናቀርብበት ጊዜ፣ ለክልል መንግስትን በምናቀርብበት ጊዜ ኮሚቴውን በመወከል ሲመላለሱ ነበር። እንደገና ደግሞ ተጀመረው ሰላማዊ የሆነ የህዝብ ጥያቄ በሰላማዊ መንገድ እንዲሄድ መንግስትም ትልቅ አደራ ጥሎባቸው እየነበረ ና። ህዝብን በዚህ ሁኔታ በሰላም እንዲሄድ ሲያስተባበሩ ስለነበር ይህ ጥያቄ ደግሞ እልባት እንዳገኘ ባደረጉት ጥረት የክልሉ መንግስት እና የዞኑ መንግስት ጥያቄው መታየት ስላልወደደ ነው ያሰሯቸው። ፍርድ ቤት አልቀረቡ። በአምስተኛ ቀን ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡ በኋላ እንደገና ተጨማሪ የአስራ ሁለት ቀን ቀጠሮ ተጠይቆባቸው እስር ቤት ነው ያሉት። የጊዜ ቀጠሮ ሲጠየቅ ምን ምክንያት ቀረበባቸው? ከእሳቸው ጋር ያሉ ብዙ ሰዎች ገና ለእስር ስለሚፈለጉ እነዚህ ብዙ የፈጸሙት ወንጀል ስላለ ይህን ወንጀል እስከምናጣራ ድረስ መረጃ ያጠፉብናል በማለት ነው ቀነ ቀጠሮ የተጠየቀባቸው። እሳቸው መታሰር ይበልጥ የኮንሶን ህዝብ አላስቆጣም። የኮንሶን ህዝብ ያስቆጣው ምንድን ነው? እሳቸውን ከያዙ በኋላ የባህል እቃ ከእጃቸው ላይ የማይወልቅ አምባር አለ፣ የባህል መሪ መሆናቸውን የሚያሳይ እንደገና ደግሞ የሚለብሱት አልባሳት፣ እነዚህ በሙሉ መገፈፉ የክልሉ መንግስት እንደሌለው የሚያሳይ ስለሆነ ይሄ ይበልጥ የኮንሶንዝ አናደዋል፣ አስቆጥቶታል። አቶ ገመቹ፣ እንግዲህ አንድ ሰው ወደ እስር ቤት ሲገባ ያደረጋቸውን ነገሮች በሙሉ እንዲያወልቅ ይጠየቃልና፣ ለምሳሌ ያደረጓቸው ነገሮች በተለይ ብረት ነክ ከሆኑ እንዲያወልቁ ይደረጋሉና፣ ከዚህ አንጻር ሳይታችሁታል አይታቸው ኮይ በዚያቸው ላይ የታሰረው ብረት አይደለም። ምንድን ነው እንደ አምባል አለ ትንሽ ወደ ፕላስቲክነት የምጠጋ ነገር ነው እንጂ ብረትነክ ነገር አይደለም። ሰዎችን ደግሞ ሊጎዳ ቃ አይደለም። ስለ ተማ ነገር እንደዛ አይነት ነገር አይደለም። ዋና ዋና የምትሏቸው ጥያቄዎች ምን ነበሩ? ጥያቄዎቹ የኮንሶ ህዝብ ከዚህ ቀደም በልዩ ወረዳነት የተዳደረ እንደነበር ይታወቃል። ከሁለት ሺ ሶስት አመተ ምህረት በፊት ሁለት ሺ ሶስት አመተ ምህረት ላይ ግን የህዝቡ ሳያውቅ ህዝቡ ሳይመክርበት ሳይስማማበት በምክር ቤቱም ሳያጸድቅ ጥቂት የአመራሮች ግንባር ቀደም አመራሮች በተስማሙበት ብቻ የኮንሶ ህዝብ ከልዩ ወረዳነት ወደ ወረዳነት ዝቅ ብሎ ከሌሎች አራት ወረዳዎች ጋር እንዲዳበል እና ያላመነበት ዞን እንዲሆን በመደረጉ በህዝቡ ውስጥ ጥያቄ ነበር። ነገር ግን ከዛ በኋላም በሆን በህዝቡ ላይ የተከሰተው ልማታዊም፣ ፖለቲካዊ፣ ማህበራዊ ብዙ ቀውሶች ስለነበሩ ይሄ ህዝቡን እጅግ በጣም ስላስቆጣ በመጨረሻም ደግሞ በሶስት ቀበላት ከነበጀታቸው ህዝቡ አሁንም ሳያውቅና ሳይመክርበት ከልዩ ወረዳው በመቆረጡ ከዚህ የተነሳ ህዝቡ በጣም ስለተቆጣ ከዚህ ዞን ጋር መኖር አልችልም በማለት የራሱን ዞን ለመመስረት ደግሞ በቂ እና የሚያሟላ ስለሆነ በዞንነት ይደራጃለሁ የሚል ጥያቄ ነው ያቀረበው ህዝቡ። በቅርቡ የደቡብ ክልል ፕሬዚዳንት ኮንሶ ተገኝተው ህዝቡን እንዳወያዩ ሰምተን ነበር። በዚህ ውይይት መግባባት ላይ አልተደረሰም ማለት ነው። ከዚህ ቀደም የበሩ አመራሮች ከሰጡት ምላሽ የተለየ ምላሽ አልሰጡም። እሳቸው ይሄ ነገሮች በጣም ተካረው ጥግ በደረሱበት ሰዓት ላይ ነው እሳቸው ከደቡብ ኦሞ ሲመለሱ ጎራ ብለው የሀገር ሽማግሌዎችን ህዝብ የወከላቸውን አስራ ሁለት ሰዎችና ከስራ ተባረው የነበሩትን የመንግስት ሰራተኞችን አሰባስቦ ነበር ያነጋገሩት። ምናልባት የተሻለው ነገር ምንድን ነው፣ ሰራተኞች ወደ ስራቸው መመለስ አለባቸው። እንደገና ደግሞ የታሰሩ ሰዎች ይፈጣሉ፣ በጥያቄው መሰረት ከዚህ በኋላ ሰው መታሰር የለበትም የሚል ምላሽ ሰጥቶ ጥያቄ ግን ለጊዜው አሁን ላይ አይፈቀድም የሚል ነገር ነው። ከዚህ ጉዳይ ጋር በተያያዘ የታሰሩ ሰዎች በሙሉ ይፈታሉ ብለዋል እያሉኝ ነው። እና ሌሎች የታሰሩ ሰዎች አሉ። ምን ያህል ነው ቁጥራቸውስ? ከዚህ በፊት ወደ አስራ ሶስት ሰዎች ፖሊስ ጣባ ታስረዋል። እንደገና ደግሞ ከሰባት ሰዎች የሚበልጡት በወረዳው በዙ። እንግዲህ በወረዳችን ላይ አንድ የቴክኒክ ኮሌጅ ተከፍቶ ነበር። እሱም እስር ቤቱ ነው የሆነው። በአሁኑ ጊዜ ከአመራርም በግማሽ ወገናችሁ በህዝብ ውስጥ ነው ግማሽ ወገን ነው እዚህ ከመንግስት ጋር ብሏቸው የወረዳን ዋና አስተዳደር ጨምሮ አምስት አመራሮች ታስረዋል። በዛ ላይ ደግሞ ከነጋዴም ከሰራተኛም ከአርሶ አደርም ከሁለት መቶ በላይ ሰዎች እስር ቤት ታጉሮ ነው በአሁኑ ጊዜ ያሉት። እሳቸው በመጡበት ወቅት እስር ቤት የነበሩ ሰዎች እነዚህ ነበሩ። እነዚህ ሰዎች የፈቱት ብሏል። ከእነዚህ ሰዎች የተፈቱት ሶስት ሰዎች ናቸው። የመንግስት ስራ የለቀቁ ይመለሳሉ ያሉትስ ከዚህ ጋር ተያያዙ ስራ የለቀቋሉ ስራ እየለቀቁት እነሱ ስራ ስለቀቋቸው ሰዎች ነበሩ፣ ኮንትራት ነበሩ ሰራተኞችን ሰርዘዋል። ሰራተኞች ማስታወቃ ወጥቶባቸዋል ግ ብዙ ሰራተኞች ደግሞ እገዳም ተጥሎባቸዋል። ስለዚህ እነዚህ ሰዎች ሙሉ በሙሉ ወደ ስራ ይመለሱ ነበር የተባለው። የተጻፈባቸው ጽሁፍ መርዝ በውስጡ ተይዞ ተጻፈ ጽሁፍ ነበር። ዲስፕሊን ማንሳት ደብዳቤ ይሻሻልልኝ ርዕሰ መስተዳድሩ በዚህ መንገድ አይደለም ያስቀመጠው የሚል ጥያቄ እያቀረበ ባለበት ሰዓት ላይ ነው። ምን አይነት ደብዳቤ ነው? ደብዳቤው ከስራ የታደዱ ሰራተኞች ወደ ስራቸው እንዲመለሱ ግዳን የማንሳት ደብዳቤ ነው። ነገር ግን ርዕሰ መስተዳድሩ በሰጡት መመሪያ መሰረት ወደ ስራችሁ ተመልሳችኋል የሚል አጠር ያለ መጽሐፍ ሲገባ የሀገር ሽማግሌዎች መጥቶ ባማለዱት ምልጃ መሰረት እንደገና ደግሞ እናንተም ጥፋተኝነታችሁን አምናችሁ በመጸጸታችሁ የሚል ደብዳቤ ነው የተጻፈው። አሁን ኮንሶ ያለው ሁኔታ ምን ይመስላል? ኮንሶ በአሁኑ ሁኔታ እንግዲህ በክልሉ ልዩ ኃይል በመከላከያ ሰራዊትና በፌዴራል ፖሊስ ነው የተወረረው። እነዚህ አካላት ደግሞ በሕዝቡ ላይ ጥይት እያዘነቡ ነው ያሉት። አስለቃሽ ጢስ እየተኮሱን አሉት። ዘረፋ አለ፣ ቅሚያ አለ። ምንም አይነት እንቅስቃሴ ያለም በ የንግድ እንቅስቃሴ ቆሟል። የእርሻር እንቅስቃሴ ቆሟል። ወጣቶች የምንቀሳቀሱበት ከመቶ የሚበልጡ ሞተሮች ተቀምጠዋል። ስራ መስራት አልተቻለም። ሰው ሁሉ ወደ የት እንደሚያመለክት ግራ ተጋባበት ነው። ህዝቡ በተጨንቋል። በቃ ከልክ ያለፈ መአት ሰራዊት በህዝቡ ላይ ማፍሰስ ነው። ይሄ ሰራዊት ደግሞ እያስጨነቀ ነው ያለው ይህን ስራ ውስጥ እንዲነሳለት ህዝቡ በሚጮሩበትና በሚጠይቅበት ጊዜ እነዚህ ህዝብ ህዝብን ያስመሩና ህዝብ የተፋቸው አመራሮች የተለያየ ምክንያቶችን እየተበረኩ ህዝብ ሰራዊቱ እዚህ እንዲቆይ እያደርጋሉ። ለምሳሌ ኦነግ እኮ ነገ በዚህ ሊገባ ወረዴ ተዘጋጅተዋል ይላሉ። አንዳንድ ጊዜ ደግሞ የኮንሶ የባህል አባቶች ጦርነትን አውጇዋል ይላሉ። የኮንሶ ወጣቶች ሊሸፍቱ ነው እያሉ የተለያዩ ምክንያቶችን እየፈበረኩ ሰራዊቱ ከመነሳት ይልቅ እየጨመረ እንዲሄድና ህዝቡን እያስጨነቀ እንዲሄድ እያደረጉ ነው እያሉ። አሁኑ በጣም አመሰግናለሁ። ጊዜ ውስጥ ላይ እሺ፣ በጣም አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ባህልና ማኅበረሰብ ነው። የባህል መድረክ የቲያትር ወግ ነው ዛሬ ያለው በዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት ሁለት ቲያትሮች ይዘው ወዲህ ወደ ዩናይትድ ስቴትስ ከመጡት ታዋቂ ተዋንያን ጋር የተያዘ የምሽቱ ወግ እያደገ የመጣውን የኢትዮጵያ የፊልም ኢንዱስትሪና ተጽዕኖ እንዲሁም ቲያትር ያለውን ቦታ ይመለከታል። ሙያና የዕለት ውሏቸውን ተሞክሮ በአሁኑ ወቅትም በኪነ ጥበብ ዘርፍ የሚታየውን ተጨባጭ ሁኔታ እያነሱ ከአሉላ ከበደ ጋር ይወያያሉ። ተወያዮቹ ወደ ሄዶናስ ከመጡት ከስድስቱ የቡድኑ አባላት ሶስቱ፣ እውቁ ተዋናይ እና አዘጋጅ ቴዎድሮስ ተስፋዬ እንዲሁም እውቅ ተዋናዮች ሱራፌል ተካና መለሰ ወልዱ። ስለ ቲያትር እናወራ። ፈንጠቅ ለማድረግ ያህል በአጋጣሚ በቲያትሩም በሲኒማውም ጎራ የምትሳተፉ ተዋናዮች ናችሁ። በስራዎቻችሁ የቴሌቪዥን ተከታታይ ድራማዎች ላይ የምትሳተፉ ናችሁ። በስራዎቻችሁ አድማጮች፣ ተመልካቾች ዘንድ ደርሳችኋል፣ የማያውቋችሁ ጭምር። የቲያትርና የሲኒማ ነገር በኢትዮጵያ በተለይ ያወዛግባል፣ ልበል። የሲኒማ ስራ ጉልበቱ፣ ተወዳጅነቱ እያደገ የጎለበተ መምጣቱ ቲያትሩን አዳክሞታል የሚለው አዲስ አይመስለኝም፣ የቆየ ነው። በእኛም መድረክ ላይ የሙያ አጋሮቻችሁን የማነጋገር እድል ገጥሞኝ ያውቃል። እስኪ እናንተ ምልከታ ስጡን። ቲያትር ዛሬ አለ በኢትዮጵያ ብሔራዊ ትያትር፣ በዚያ ግርማው፣ በዚያ ተወዳጅነቱ፣ ሰዎች ቲያትር መጥተው ይመለከቱበታል? ምንስ አቅም እድሉ አላችሁ ቲያትር ለመስራት? ቴዲ ይጀምርልን። ጥሩ ጥያቄ ነው። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ዘመን እየጠበቁ የሚፈጠሩ የኪነ ጥበብ እድገቶች አሉ። በተለያዩ ዘርፎች ነው፣ ሙዚቃው ላይ፣ ቲያትሩ ላይ፣ ስዕሉ ላይ፣ ሁሉም ላይ ነው እና ሁልጊዜ ይፈነጥቃል፣ አዲስ ጥበብ ይፈነጥቃል። አንድ ወቅት ላይ የሲኒማው ይሄ የሆም ቪዲዮ ነው የሚባለው፣ አክቹዋሊ ሲኒማ ልንለው አንችልም እና የፊልሙ ኢንዱስትሪ ከፍ አለ ተብሎ የቲያትሩ እድገት በቃ ተገታ ተብሎ ሚዲያው ሁሉ ባወራበት ዘመን ላይ እኔ ተከራካሪ ነበሩ። ግን በፍጹም ቲያትር ሊሞት አይችልም። ቲያትሩ ሞተ ብላችሁ የምታወሩት እናንተ ናችሁ እንጂ ጥበቡ ሊሞት አይችልም። ይሄ አሁን አዲስ የፈነጠቀው የፊልም ራይ የሰዎችን አሳሳሰ ለተወሰነ ጊዜ ያህል ሊሰርቀው ይችላል። ነገር ግን ባላንስ እያደረገ ይቀጥላል። ምክንያቱም ሕይወት እንደዚህ ነው የሚቀጥለው ብዬ ስከራከር ነበርና የተወሰነ ጊዜ ላይ የእውነትም ተዳቅመዳክም ግን ተዳከመ ልንል የምንችለው ራሳ ጓዳችንን ስናይ ነው። ለምሳሌ አራት ዓመት የተቀመጠ ቲያትርህን አስቀምጠህ ፊልም ስለወጣ ለምንድ ነው አይዳከመው? በቃ አራት አምስት ስድስት ዓመት የተቀመጡ ቲያትሮች አሉ የማይወርዱ ማለት ነው። አዳዲስ ቲያትሮች እንደ ልብ አይሰሩም። አዳዲስ ክሬት አይደረጉ። በዚህ ምክንያት ቲያትሮች ቲያትር ተመታ ብለው መንገዱን ስላገኙ ብቻ ያወሩ ሰዎች ነበሩ። ነገር ግን አሁን ባላንስ አድርጎ ቲያትር ከፍ እያለ ነው። የቲያትር ባለሙያዎች ባደረጉት ጥረት ቲያትር ሰላሳ ብር እና አርባ ብር ገብቷል። አሁን መግቢያ ዋጋው ሰላሳ ብር ለቲያትር ሰሪዎቹም ቢያንስ የሚያካክሳቸው ጥሩ ነው። የሚሰጠው ለደራሲው ነገር ግን ያው እንደዚህ አይነት ነገሮች አሉ። ባለሙያው አይጠቀምም። በተለያየ ሁኔታ ግን እድገቱ ከፍ እያለ ነው። ቲያትር እንደውም አሁን የድሮ ቲያትሮችንም ሪቫይ መልሶ እያመጣቸው በዚህ ነገር ላይ የሆነ በዚህ መድረክ ላይ እናወራበትም እንጂ ግን የሚነሱ ሀሳቦች ለምን ሪቫይቫል ተደረገ? ቲያትር ለምንድን ነው የጠፋው? ደራሲ የሚለው ነገር ደግሞ ራሱን የቻለ የሚያከራክር መንገድ ነው እና ከአስር ዓመት በፊት የታዩ ቲያትሮች አንድ ቲያትር ከአስር ዓመት በኋላ ቢታይ በዛ ዘመን ላይ ያላየው ልጅ የሆነ ሰው አሁን አድጎ ያየዋል ሀያ ዓመት ሆኖ ምናምን ሊያየው ይችላል እና ከዛ አንጻር ቲያትሮች ከአስር ዓመት ቆይቶ አስራ አምስት ዓመት ቆይቶ ቢታዩ ምንም አይደለም እና በተወሰነ መልኩ የሲኒማ ኢንዱስትሪ እውነት ለመናገር ወደ ላይ የተመነጠቀበትም ወቅት ነበረ እና ያቺ ይሄን አሁን ያልከውን አባባል አምጥታ ነበረ። ነገር ግን አሁን ቲያትር ጥሩ እየሄደ ነው። በጥሩ ሁኔታ የታየ ነው። ቲያትር ቤቶች ብታይ ጥሩ ተመልካች አለ። እንደውም ሆኖ የማያውቀው ነገር ማታ ማታ ቲያትር እየታየ ነው። ቅዳሜ ማታ ድሮ ቅዳሜና ውድ ቀን ነው እንጂ ቲያትር የምታየው። ማታ አሁን ማታ፣ ቀን ስምንት ሰዓት እንደገና ማታ ቲያትር ይታያል፣ እና ይህ ማለት ቲያትር ተመልካቹ አለ ማለት ነው። ስለዚህ ከዚህ አንጻር ነው የማየሆ አንድ ነጥብ ገፋ አድርጋችሁ እንድትሄዱ ስራፌ ልትቀበል ትችላለህ። ብዙ ጊዜ መላልሶ የሚነሳ የሚመስለኝ ነገር አለ ቲያትር ህይወት ዘርቶ አንተ ባለህበት ቦታው ጋር የምታየውን ታላቅነቱን ያህል የሚሰራበት ጊዜ የሚወስደው ደግሞ ለመታየት አንዴ እንደተቀረጸ ነገር መልስ የምታጫወተው ሳይሆን በቦታውና በጊዜው ተገኝተ ድጋሚ መጫወትን ይጠይቃል እና ቲያትር በታሪኩም እዚህም ሀገር ከምናየው አንጻር ድጎማ መጠየቁ ለዛ ስራ የሚውለው ጊዜ ጉልበት፣ የኑሮ ሁኔታም ጭምር ተፎካካሪነቱ ሲኒማ ጠቀም ያለ ገንዘብ ሊሰጥ እንደሚችል ይገባኛል። ከዛ አንጻርስ እንደው የፈተናው ብዛት ምናልባት በዛም መንገድ ይኖር ይሆን? እናንተ የምታያቸው አሁን ቲያትርን ስታነሳ የነፍስ ጥሪ ነገር ነው። ነፍስህን የምታረካበት ቲያትር። በአንድ ተዋናይ ቲያትር ሲተውን ነፍሱን ለማርካት ነው። ገንዘብን አእምሮ ውስጥ የሚያስገባ ከሆነ ሌላ ምርጫ ነው። ቢያስገባም የለም። አዎ፣ ቢያስገባም የለም። ቲያትር ውስጥ በቲያትር ገቢ አንድ ተዋናይ ያድጋል ወይም ደግሞ ህይወቱን ይመራል ምናምን እኔ አይመስለኝም። ነፍሱን ግን ያረካል። ነፍሱን ያስደስታል። ልፋት አለው። ስድስት ወር ሰባት ወር ልትን እስኪሰለች ድረስ ልክ የመጀመሪያዋን መድረክ ለህዝብ ያቀረብክባት ቀን ግን በቃ ነብስ ሐሴት የምታገኝበት ነሰያች እና አይለቀህም፣ ሙያው ጥበቡ አይለቀህም። አሁን በርካታ ቲያትሮች ይታያሉ፣ በርካታ ቲያትሮች። እኔ እንኳ አስታውሳለሁ በሳምንት አምስት ቲያትር ነበረኝ። አምስት ቲያትሮች፣ የተለያዩ ቲያትሮች እሰራለሁ በሳምንት ብሔራዊ ቲያትር በሳምንት አምስት ቲያትር መስራቴ በአንድ ሳምንት ውስጥ አንድ ሳምንት ውስጥ ሁለት ቀን ነው እረፍቴ። ሰኞና አርብ ነው የማልሰራባቸው። እነሱን እንግዲህ ደግሞ ለሌላ ለኖሮ ለሚያስፈልግ ነገር የምትሮጥባቸው ናቸው። እንደዚህ ነው ቲያትር። በዚህ ላይ ብዙ የምታጣበት ነገር አለ። በነገራችን ላይ ደሞዝ ከኛ ይበልጣል። እሱ አምስት ቴያትር እየሰራ እኛ የምናገኘው የእሱ ግማሽ ነው። እሱ ሀብታም ነው። የትያትር ቤቱ ቅጥር ስትሆን በተለይ በጣም ትጎዳለ። እኔ የትያትር ቤቱ ቅጥር ነበርኩና አምስት ቴያትር ሰርቼ ወር ላይ ደሞዝ ነው የሚደርሰኝ። ደሞዜን ስቀበል ተጣርቶ ምናምን ምናምን አንድ ሺ ስድስት መቶ ብር ይደርሰኛል። ቤት ኪራይ ሁለት ሺህ ስምንት መቶ ብር ነው የምከፍለው። አስበው። ቲያትሩ ላይ መቆየት አለብህ፣ ቤተ ከመሄድ ማለት እና ስለዚህ ምንድን ነው ቲያትር ቤቱ ጋር ተወጣና ተጋባዥ ትሆናል። ተጋባዥ ተዋናይ ሆኜ አምስቱን ቲያትር ሰርቼ ወር ላይ ወደ አምስት ሺህ ምናምን ብር ደረሰኝ። ልዩነቱን አስበው እንግዲህ እነ ቴዲ እንግዲህ ተቀጥረው ነው እሱ ይበልጣል ያለ ለሱ ነው። ግን ይሄ ሁሉ ምንም ማለት አይደለም፣ ያለውን ልዩነት ላሳይ ነው እንጂ በአሁኑ ሰዓት አምስት ሺህ ብር አገኘ አስር ሺህ ብር ኑሮውን እንግዲህ የምናውቀው እኛን ነው። ከሁሉም በላይ ግን ነብስህ ይረካል። በእውነት ነው የምልህ፣ በቃ ነብስህ ይረካል እና አይለቅህም ይሄ ሙያ ደግሞ እና ለዚህም ነው የፈለክ ብትበደል የፈለክ ነገር ቢኖርብህ የፈለክ ብትኮረኮም በቃ ከጠበቧት ወጣል በጣም አንድ ስራት ቆንጆ ነጠባለች ድጉማ የምትለዋ አሁን ሱራፌ ሊያነሳቸው ነገሮች በሙሉ አሉ። ውጭ ስትሆንና ውስጥ ስትሆን ያሉት ልዩነቶች በጥሩ መልኩ አስቀምጦታል። እኔ ተዋናይ ሆኜ መንግስት ተዋናይ ሆኜ ከውጭ መጥቶ የሚሰራው ሰውዬ አምስት መቶ ብር እየተከፈለው እኩል ሌቭል ላይ ሆነን እኔ አንድ ሺህ ሳገኝ ይሄኛው አምስት ሺህ ሲያገኝ በጣም ልዩነቱ ይሰፋ ነው። ስለዚህ ይህንን ነገር ለማጣጣም የዚች የፊልሟም ነገር ትንሽ ከፋለች የምትባልበትም ነገር ላመጣልህ ነው ኢንሴንቲቭ ሲባል አስር ብር ሊደርሰው ወይ ሀምሳ ብር ሊደርሰው ይችላል። ከውጭ የመጣው ተጋባዥ ግን ለአምስት ሺ ምናምን። ለምሳሌ አሁን እኛ ከሱራፌል ጋር ምንሰራል እሁድ እንሰራለን። ስምንት ሰዓት ሰራለሁ፣ አስራ ሁለት ሰዓት ሰራለሁ። ወደ አንድ ሺ ምናም ብር ይከፈለኛል ለሁለት ፐርፎርማንስ ወስ ወደ አንድ ሺ ሶስት መቶ በሳምንት ውስጥ በአንድ ቀን ይህን ያህል አገኛል። የመንግስት ሰራተኛ ሲሆን ለቲያትር ቤቱ ሲሰራ ግን ምንድን ነው የሚሆነው? በጣም ልዩነት ይኖራል። ስለዚህ ይህንን ነገር ደግሞ ውስጥ ያለውን ተዋናይ ለማገዝ ይሄ ቲያትር ወደቀ የሚባለውን ወይም ደግሞ ቲያትረኛው ተዋናዩ ተጎድቷል የሚባለውን ነገር መደጎም መቻል አለበት። መንግስት መደጎ መቻል አለበት። በቃ ጥሩ ነው። በተወሰነ መኩር የተሄደበታለ የሰላሳ ብር መግባቱ ብሔራዊ ቲያትር አይትን ከአርባ ብር ነው መሰለኝ የአዲስ አበባ መስተዳደር ነው ሰላሳ ብር እነዚ አርባ ብር እና ትንሽ የተወሰነች ነገር ግን ድጎማ የምትለዋ ነገር በጣም በጣም በጣም ሊሰረሻል። አሁን ይሄ ስለሌለ ተዋናያኖች አይኖች ተከፋፍለናል። ተከፋፍለናል ስንል ስቴጅ ምን ይሰራልናል? ወደ ፊልሙ ብንሮጥ ይሻላል ፊልም ብንሰራ ይሻላል። አንድ ፊልም ሰርተ አንድ አመት ወይም ሁለት አመት ወር ሶስት አመት የምታገኘውን በኢንሴንቲቭ ወይም ምናምን የምታገኘውን በአንድ ፊልም ታገኛለህ። ስለዚህ ወዴት ነው የምታደለው ማለት ነው። ስቴጁ ላይ ካስት ልትደረግ ስለ ናው ናው ትላለህ፣ እባክህ አዘጋጅ ትሆኝ ማረኝ ሁሉ ትላለህ፣ እባክህ ወይ የሆነ ያህል ጊዜ ሰርቻለሁ ይህንን ባትመድበኝ ይላል። ሙቪውን ይሄ ተከታታይ ድራማ ይሰራልሃል። እሱም ደግሞ የሚያዋጣ ነው። ተከታታይ ድራማ አመት ሙሉ ትሰራለህ። በአንድ ኤፒሶድ ከአንድ ሺህ ብር በላይ ታገኛለህ። እንደዚህ እያለ ውጭ የምትሰራቸው ስራዎች ስለሚያደሉ ይሄ ሰባት ወር ምናምን የሚፈጅብህን ስራ ትያዛለህ። ስለዚህ ይሄ ከዚህ እንዳትያዝ ከዚህ ትወጣለህ ማለት ነው። ግን አሁን የጠለቀ ጀንበርን ስንሰራ እስከ ምሽቱ ስድስት ሰዓት ስንሰራ ነበር። ዋይ ለምንድን ነው እንሰራ የነበር? አንደኛ እንወደዋለን፣ ደግሞ ገንዘቡንም እናገኛለን። የግል እንትኖች ሰርተው ስለዚህ እዛ ጋር ድጎማ ያስፈልገዋል። ቲያትሩ የበለጠ ኦፍኮርስ ችግሮች አሉ። ለምሳሌ ድርሰት ችግር አለ። ደራሲዎች ምን መጻፍ አለባቸው? ከስቴጅ ፕሌይ ወር እየተሸራረፈ ከሚመጣል በአንድ ጊዜ ሙቪ ሰርቶ ሚሸጠው ይመረጣል። የተወሰኑ ሰዎች ናቸው ለስቴጅ ጥሩ ነገር ያላቸው ሰዎች በጣት የሚቆጠሩ ናቸው። ሶስት አራት ሰዎች ይሆናሉ የሚጽፉት እና እነዚህ እነዚህ ነገሮች ስላሉ የሚያነጋግሩ የሚያወያዩ መስ ያሳጣል። አሁን ለምሳሌ እንደዚህ ትያትር እየሰራ በርካታ የፊልም አዘጋጆች፣ ፕሮዲውሰሮች አንተ ፊልማቸው ላይ እንድተውል ሊፈልጉ ይችላሉ እና ቀጠሮ ሰጥተው ያነጋግረዋል። ታወራለህ፣ ውል ትይዛለህ፣ እንደዚህ እና መጨረሻ ላይ እስኬጁል ንገረን ይሏል። ትነግራቸዋለህ። እሑድ ቲያትር አለኝ፣ ቅዳሜ ትያትር አለኝ፣ ማክሰኞ ትያትር አለኝ ስትላቸው ፊታቸው እየተቀየረ የለም። አንተ አዎ፣ ከዛ በኋላ በቃ እንደውልልሃልን። ሰማንያ ሺህ ብር ወይ መቶ ሺህ ብር የተዋዋልከው ስራ ይሆናል። አይን እንዴት እንደሚያወጣ ከኖሮ እንዲህ አይነት ነገሮች አሉ። ይሄንንም በመራቅ ማይሰሩ ተዋንያኖች አሉ። ጥሩ ችሎታ እያላቸው ቲያትር ፐርፎርምንስ ያደረጉ ጥሩ ተዋንያኖች እያሉ ይህንን ይሸሻሉ። ለምን ይታሰራሉ? ፕሮዲውሰሮቹ፣ ደግሞ የፊልም ፕሮዲውሰሮቹ፣ ዳይሬክተሮቹ ነጻ ተዋናይ ነው የሚፈልጉት። ውል ይዘው እንደፈለጉ ሊያሰሩት የሚችሉ ተዋናይ ነው የሚፈልጉት። እና ከዚህ አንጻር ስታየው ብዙ ተዋናያኖችም እያጣን እንሄዳለን። ስለ እውነት ለመናገር አሁንም ኢትዮጵያ ውስጥ የቲያትር ተዋናያኖች ጥቂት ናቸው። እጥረት አለ፣ በጣም እጥረት። አብሶ የሴት እጥረትም አለ መሰለኝ አይደለም? ብዙ ጊዜ ሴት ተዋናይት አክትረስ እጥረት አለ። የወንዱም እንደዚሁ ነው። የተለመዱ ሰዎች ናቸው። ለአንድ አፍታ ቲያትር ቤት ያላችሁ መስሏችሁ ይሆናል አድማጮቻችን፣ ትክክል ነው። ተዋንያን ናቸው። አዝናንተውናል፣ አሳስቀውናል። እሁድ እኔና ሬዲዮ እኔና ሉላ ደግሞ በራዲዮ መጽሔት ይበልጥ እናጨዋወታቸዋለን። ጠብቁን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የተፈጥሮ አካባቢ የተፈጥሮ አካባቢ ሰሎሞን፣ ቀደም ሲል ፕሬዚዳንት ኦባማ እና የካናዳው ጠቅላይ ሚኒስትር ትሩዶ አንስተውታል። አንተም ልትሄድበት ነው በስፋት ምንድን ነው ዛሬ አለ። ለማንኛውም ዛሬ አዲሱ የምናነሳው እንግዲህ ሰሞኑን በተለይ ባለፈው አመት ውስጥ በአብዛኛው የዓለም ክፍል ላይ አንዣቦ ብዙ ችግር ሲያስከትል የነበረውን ኤልኒኞን ነው ነካነካ የምናደርገው። በተለይ ደግሞ በኢትዮጵያ ውስጥ ያለው ጫና ምንድን ነው? እነዚህን ነገሮች አንስቶ የአንድ የሚቴዎሮሎጂ ኤጀንሲ ባለስልጣን ጋብዣለሁኝ። ቅድም እንዳልከው ግን የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ አሁን ዋይት ሀውስ ውስጥ እየተነጋገሩ ነው፣ እየተመካከሩ ነው ያሉት በተለያዩ የዓለማችን ጉዳዮች ላይ የአካባቢው ጉዳዮች ላይ እና የክብር እራት ግብዣ አድርገውላቸው በነበረ ጊዜ ፕሬዚደንት ኦባማ ንግግር ባደረጉበት ጊዜ ሁለቱም መሪዎች ለዚህ ለተፈጥሮ አካባቢ ጥበቃ ጉዳይ ሰፊ ትኩረት ሰጥተው ነው ሲናገሩ የነበረው። በሁለቱ በራሳቸው ሀገሮች መካከል ያለውንም በዓለም አቀፍ ደረጃ ያሉ ጉዳዮችንም ነው ያነሱትና በተለይ ደግሞ ከበሽታ ጥበቃ ከበሽታዎችን ከመከላከል ጋር በሕዝብ ላይ የደረሱ ያሉ ጉዳቶችን ከመቀነስ ጋር አንስተው ተናግረዋል እና ፕሬዚደንት ኦባማ የኢትዮጵያንም የድርቅ እና የረሃብ ሁኔታ አንስተው ነበር በዚሁ ንግግራቸው ወቅት stepping up our to prevent of diseases from epidemics. Uh, we are to help Ethiopia deal with the worst <aitabans> እያደረገች ያለችው ጥረት አንዱም በሽታዎች ወደ ወረርሽኝነት ከመለወጣቸው በፊት ቀድማ የዓለም ሕዝብ ተባባሪዎች አጋሮች ቀድመው ገብተው የማቆም ኃላፊነት እንዳለባቸው በኢትዮጵያም ከሀምሳ ዓመታት ወዲህ የከፋ ነው የሚባለው ድርቅ ያስከተለውን የምግብ እጥረትም አንስተው ለመርዳት አስቸኳይ እርምጃ መውሰዷን ሀገራቸው ጠቁመዋል። በነገራችን ላይ የዩናይትድ ስቴትስ ዓለም አቀፍ እርዳታ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲ ዋና አስተዳዳሪ ጌል ስሚትም ሰሞኑን ሰጥተውት በነበረ አንድ ማብራሪያ ሀገራቸው ከ500 ሚሊዮን ዶላር በላይ ለኢትዮጵያ የድርቅ ጉዳት ማስወገጃ መስጠቷን አስታውሰው ነበረ። በውጭ ጉዳይ መስሪያ ቤት ሰጥተውት በነበረ ማብራሪያ ነው የተናገሩት። ድርቁን ለማስወገድ ግን የድርቁን ችግርና ረሃቡን ለማስወገድና ለመጋፈጥ ግን ከአንድ ነጥብ አራት ቢሊዮን ዶላር በላይ ነው የሚያስፈልገው የተባለው። እንደሚታወቀው እና ለመሆኑ በአሁኑ ጊዜ ያለው ሁኔታ ምን ይመስላል? እነዚህን ሁኔታዎች ወቅታዊውን ሁኔታ በተመለከተ አንስቼ ወደ ኢትዮጵያ ሜቴዎሮሎጂ ኤጀንሲ ደውዬ ነበረ። እንግዲህ ጓደኛችን ንጉሴ አክሊሉም አብሮኝ ነበረ። እሱም አንዳንድ ሁኔታዎችን አጫውቶኝ ነበረ። በዚህ ጉዳይም ገባበት ሰሞኑን ስላለው ሁኔታ ይጥማል። መቼም እንደምታውቀው ንጉሴ አክሊሉ አቀራረቡ ሁሉንም ነገር ሲል አሁን ጠይቄው ነበር። ምን ይመስላል የሰሞኑ የአየር ሁኔታ ብዬ አጫወትኩትና አብረን አነጋገር ናቸው አቶ ዱላ ሻንቆ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተርን። እኛ በጣም በቅርብት እየተከታተል ነበረ እውነታውን በሙሉ እና በጊዜው መረጃዎችን በደንብ ሰጥተነዋል። ህብረተሰባችንም ተቀብሎ ያንን ስራ ላይ እያዋለ ነው። ይህም ጥሩ ነው ብዬ ነው ገምተው። ምክንያቱም የእኛ ኢኮኖሚ የተመሰረተው ግብርና ላይ በመሆኑ ግብርና ደግሞ ትጋር የሚያያዝ ስለሆነ ነው ማለት ነው። ጥሩ ነው ብዬ ነው የምገምተው። አንዳንድ ሰሞኑን የሚታዩ የአየር ሁኔታ ከዝናቡ ጋር የተያያዙ ትንሽ ለውጦች ታዝብ ያለሁኝ ብሎ ንጉሴ ያጫውቶኝ ነበረ እና እስቲ ንጉሴ ላንተ ልልቀቅልህ። ልክ ሰለሞን፣ እንግዲህ ያው እኔና ሶዱላ እዚህ አዲስ አበባ ቅርብ ስለሆን የሰሞኑ ዝናብ ትንሽ አየል ያለ ነው። በተለይ በትናንትናው ዕለት በረዶ ቀላቅሎ የጣለ ዝናብ ነው እና ምንድን ነው እኔን የሚያስደንቀኝ አንድ ነገር፣ አሁን አሁን ዝናቡ እንደው እንደ ድሮ እንደ ቀበሌ ራሸን በሰፈርና በመንደር በቀበሌ ቦሌ ጥሎ በረዶ ጥሎ ለምሳሌ ዳሰን ሰፈር እኛ የምናውቀው ድሮ እዛ ወደ ሰሜን መዘጋጃ መውጫው ላይ ያለው አካባቢ በረዶ ጥሎ ወንዝ ሞልቶ ተማሪዎች ወደ ትምህርት ቤት እንዳይሄዱ ያደረገበት ሁኔታ ህንፃ ራሱ ተነቃንቆ ለጉዳት የደረሰበት ሁኔታ እና እንዲህ አይነት ከባድ ዝናብ እንደሚችል ቀደም ብሎ ተነግሯል። ግን ምን ያህል ይሄ ነገር በእናንተስ ጋር የተመዘገበ ነው? አቶ ዱላ ለማለት ነው። እኔ አዎ፣ በጣም አሁን በከፍተኛ ደረጃ ይሄ ዝናቡ ያለውትን ከሰዓት በኋላ ተጠናክሮ ትነቱ በጣም ጠንካራ ነበረ። የምተንነው ከመሬቱ የምተንነው ትነት በጣም ጠንካራ ነበረ። እሱም ደግሞ ይሄ እንደዚህ አይነት በረዶ የሚወርደው ሰፊ ቦታ አይዝም፣ የተበታተነ ነው የሚሄ ያለው እንደውም በከፍተኛ ደረጃ ዘንበዋል። እንደዚህ አይነቶቹ ነገሮች ተከስተዋል በየቦታው ራሱ። ባለፈው ጊዜ በዚህ ቆቦ ራያ ላይም ከፍተኛ የሆነ ጥልቀት ያለው በረዶ ዘንበዋል። አሁንም ዛሬ ወደዚህ ወደ ቦረና አካባቢ ጨው በር አካባቢ የሚባለው ነገር ሁሉ ዘንቧል። እንደዚህ እንደዚህ ሰዎች ነገሮች እየዘነቡ ናቸው። በጣም ሰባ ሁለት ሚሊሜትርም ዛሬ የዘነበበት ቦታ አለ። ስለዚህ ይሄ ያለ በጋ ውስጥ በጣም ከፍተኛ የሆነ ከደመና ክምችቱ ጋር ተነስቶ ነው እየዘነበ ያለው እና የተበታተነ ነው። ተከታታይነት እና ሰፊ ቦታ የያዘ አይደለም የምናየው ማለት ነው። ሰባ ሁለት ሚሊ ሜትር ማለት ምን ማለት እንደሆነ ትንሽ ለሰው በሚገባ መንገድ ሊያስረዱልኝ ይችላሉ አቶ ዱላ? ሰባ ሁለት ሚሊ ሜትር ማለት ደብዙ ማለት ጥልቀቱ ማለት ወደ ታች በአንድ ቦታ ላይ በአንድ ቦታ ላይ ቢጠራቅም ውሃው ማለት ነው ቢጠራቅም ማለት ነው እስከዛ እስከ ሰባ ሁለት ሴንቲሜትር ሚሊ ሜትር ይሄዳል ማለት ነው። ያ ደግሞ በጣም ከብተኛ ከፍተኛ ነው ማለት ነው። ያ ነገር ማለት ነው ለምሳሌ ቦታው ቦታው አስፋልት ቢሆን አስፋልት ቢሆን ወደ ውስጥ መግባት አይችልም። ወደ አፈር ውስጥ መግባት ስለማይችል በጣም ወደ ጎርፍነት ይለወጣል ማለት እንደዚህ አይነቱ ነገር ማለት ነው። ዛፍ ከሌለ ጫካ ከሌለ ሰፋ ያለ ቦታ የሚሸፍን ሜዳ ካልሆነ ወደ ጎርፍ ሊለወጥ ይችላል ማለት ነው። ምክንያቱም የሚይዘው ነገር የለውም ማለት ነው። ዝናቡ በድርቅ አካባቢዎች ነው የዘነበው። ይሄ አሁን የሚሉኝ የሰሞኑ የተቆራረጠም ቢሆን አሁ አሁን በጥሩ ሁኔታ ዘንበዋል። አሁንም በአሁኑ በአሁኑ ጊዜ በዚህ ከዚህ ከደቡብ ኢትዮጵያ ጀምሮ እስከ ደቡባዊ ትግራይ ድረስ ምስራቅ አማራን ይዞ መካከለኛ ኦሮሚያን፣ ደቡብን፣ እንደገና ወደ ምስራቁ ወደ ድሬዳዋ፣ ወደ ሐረር፣ ወደ ጅጅጋ ዝናቡ ዘንበዋል ማለት ነው። ይሄ አሁን እየዘነበ ያለው ሁኔታ ቅድም እንደገለጹልኝ፣ ደራሽ ጎርፍ ወይም ተመሳሳይ አደጋ ሊያስከትል የሚችል ነው። አይ ሁሉም ቦታ አይደለም። ይሄ ነገር ምንድን ነው? አሁን የበልግ ጊዜ ነው። የበልግ ጊዜ አሁን መጋቢት እንግዲህ ዛሬ ገብቷል። በመጋቢት ጊዜ አሁን ዘር የሚዘሩ አካባቢዎች አሉ። እንግዲህ ከእንግዲህ ማለት ነው የበልግ ዝናብ ስለሚ ስላለ እህላቸውን የሚዘሩ እንደውም ሌሎቹ እስከ ሰባ ሰማና ፐርሰንት እጅ ሰማና እጅ የሚያገኙበት አካባቢዎች አሉ። ለምሳሌ ወደ ኮንሶ ወደ ዝናብ ማለት ነው ታች ማለት በዚህ በዚህ በበልጉ ዝናብ ማለት ነው ይሄንን ዝናብ ደግሞ በጣም ጠቃሚ ነው ለውሃ አቅርቦቱም ለግጦሽም እሳት እንዳይነሳም ጫካ አካባቢ እሳት እንደነሳ የማረግ ነው ማለት ነው ድርቅ በበረታባቸው አካባቢዎችስ ዝናብ አለ ለምሳሌ በምስራቅ የኢትዮጵያ ክፍሎች አዎ አዎ አለ ዝናብ አለ ዝናብ ነበረ ሁኔታውን ይለውጠዋል አሁን እየዘነበ ያለው ዝናብ ይሄ ምንድነው የሚለውጠው እንግዲህ ለውሃ አቅርቦቱ ለሳር አቅርቦቱ ለኤንቫይሮንመንቱ ለአካባቢው ሁነታ ይለውጣል ማለት ነው ያው እንደምታውቀው ይህል በአንድ ጊዜ አይዘራም ጊዜ ይጠይቃል ማለት ነው እሱ እንትኑ ማለት ነው አሁን የተመቸ ሁኔታ ይፈጥራል ወይ ነው ዋናው አመች ሁነታዎችን ይፈጥራል አመች ሁነታዎችን ይፈጥራል የመሬት የእርሻ ዝግጅትን እንትን ያደርጋል ጥሩ ነው ማለት ነው። ይሄ ሁኔታ የኤልኒኞን ማብቃት የሚያበስር ነው ወይስ በመሀል ላይ የተፈጠረ አጋጣሚ ነው? አሁን እንግዲህ ኤልኒኖ ኤልኒኖ የተለያዩ ተጽዕኖዎች አሉት በእኛ ሀገር ላይ በክረምትና በበልግ ጊዜ የተለያዩ ናቸው። በበልግ ጊዜ በእኛ አካባቢ ተጽዕኖው ይሄናል። ወደ እርጥበት ነው የሚያደላው ማለት ነው በኤልኒኖ ኤልኒኖ የሞተ የሄደ ያለ በሆነም አሁንም አላለቀም። ዜሮ አልሆነም ግን አለ። አሁን ያ ኤልኒኖ ይሄን ያህል ጉዳት ፖዘቲቭ ነው ማለት ነው። ፖዘቲቭ ነገር ነው ማለት ነው። አቶ ዱላን እስቲ የሰሞኑን ሁኔታ ተንብዩልኝ ብያቸው ነበረ። ክቡራትና ክቡራን አድማጮች ይሄንን ዝግጅት እንቀጥላለን። ሰሞኑንም አቶ ዱላንም ሌሎች የአካባቢ ጥበቃ ባለስልጣናትንም ይዘንላችሁ እንመለሳለን። ለመሆኑ ዘላቂ ነው የሰሞኑ ለውጥ? አቶ ዱላ ሁኔታው እየተሻሻለ የሚሄድ ነው? መጪው ክረምትስ ምን ይመስላል? ሁለቱንም አያይዘው ይተንብዩልኝ እስቲ። እንግዲህ ምንድን ነው በልጉ እንዳየነው ጥሩ የመሆን እርጥበት በበልግ አካባቢዎች ጥሩ ይሆናል ብለን ነው የገመት ነው እንደዚህ አይነት ነገር ተሰጥቷል። እርጥበቱ አለ። ይህን እርጥበት ይዘን መጠቀም መቻል አለብን። አሁንም እንደ አምናው ሊሆን የሚችል እውነት አይደለም። እርጥበቱ አለ። አሁን እስቲ ከቻሉ የነገን ትንበያ ያውቁት ይሆን? ነገ ከዛሬ ይቀንሳል። ከነገ ወዲያም ቅዳሜም ያው ፀሐይ ይሆናል። እንደ ባለፈው ጊዜ የነበረ እውነት አይደለም። ነገ ዝናብ ይኖራል? አይ አይደለም፣ በጣም ደካማ ነው። በቃ የተዳከመ ይመጣል ማለት ነው። ሰሞኑ ሙቀቱ ምን ይመስላል? ዛሬ ከፍተኛው ሃያ ስድስት ነበር መሰለኝ፣ ዝቅተኛው አስራ ሦስት ነው መሰለኝ። ሙቀቱም በዛ አካባቢ ትሮፒክ ስለሆነ ይህን እዛው አካባቢ ነው እዛው አካባቢ ነው እንጂ ለውጥ የሚያመጣም ነገር የለውም። ዝናቡም ይቀንሳል ማለት ነው። አቶ ዶላሻንቆን በጣም አመሰግናለሁኝ። በድጋሚ እንግዲህ እንደተባለው እንመለሳለን። መልካም አድማጮች ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን የመራችልም ብርሃን ኃይሉ ነች። ምሽቱ ደግሞ ዋና አዘጋጅ ትዝታ በላቸው፣ እንደዚሁም አስተናጋጆቻችሁ ሶሎሞን አባትና አዲስ አበበንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም ደህና ነን።